ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለሕዝቤ ለውጥ ለማምጣት ነው የምፈልገው። እስከ መቼ ነው ይህ አድራጎት የሚቀጥለው? ለውጥ መምጣት አለበት። ባለፈው አርባ አንስተው በዩናይት ስቴትስ የተለያዩ ከተሞች ከተካሄዱ ብርቱ የተቃውሞ ሰልፎች በሚኒሶታ በነበረው የተሳተፈ አንድ ሰልፈኛ ድምፅ ነው የሰማችሁት። የጆርጅ ፍሎይድን መታሰቢያ ረብሸኞች፣ ዘራፊዎች እና ስርዓት አልበኞች እያጎደፉት ናቸው። ሁከቱንና ንብረት ማውደሙን የሚመሩት ደግሞ አንቲፋዎችና ሌሎችም ግራ ጽንፈኛ ቡድኖች ናቸው። የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ሰኞ፣ ግንቦት 24 2012 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አዲሱ ሳምንት ተጀምሯል። ምስም ብቻውን ደብለቅለቅ ያሉ ሁኔታዎች ያስተናገደችው ዓለም የተሻለ ሳምንት እንደሚኖራት ተስፋ እናደርጋለን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ አዳነች ፍሳሐዬ ከቴክኒክ አቀናባሪያችን ብርሃን ኃይሉ ዋና አዘጋጃዋት ስታበላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎች ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከአዳነች ፍሳዬ። እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 2926 የላቦራቶሪ ምርመራዎች 85 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከአንድ ወር አራስ ሕፃን እስከ 65 ዓመት የዕድሜ ክልል ውስጥ ያሉ 51 ወንዶችና ና 34 ሴቶች ናቸው ሲል የጤና ጥበቃ ሚኒስቴር አስታውቋል። 72 ሰዎች ከአዲስ አበባ፣ አራት ከትግራይ፣ አምስት ከኦሮሚያ እና አንድ ከአማራ ክልል እንዲሁም ሶስት ሰዎች ከሶማሌ ክልል ናቸው። ከእነዚህ ውስጥም አርባ ስምንቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የላቸውም። አስራ ዘጠኝ ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም አስራ ዘጠኝ ሰዎች የታወቀ ንክኪ የነበራቸው ናቸው ሲል የጤናው ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1257 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በኤካ ኮተቤ ሕክምና ሲደረግለት የነበረ ከዚህ ቀደም ተጓዳኝ ህመም ያለበትና በጽኑ ሕክምና ላይ የነበረ የ30 ዓመት ዕድሜ ኢትዮጵያዊ በትላንትናው ዕለት ህይወቱ ማለፉ ታውቋል። በአጠቃላይ በኢትዮጵያ የሞቱ ሰዎች ቁጥር 12 ደርሷል። በሌላ መልኩ በትላንትናው ዕለት ስምንት ሰዎች ሶስት ከኦሮሚያ ክልልና አምስት ከአዲስ አበባ ያገገሙ ሲሆን በአጠቃላይ እስካሁን ባለው ጊዜ 217 ሰዎች ከበሽታው አገግመዋል። የአራት ወራት ዕድሜ ያለው የደቡብ ሱዳን የአንድነት መንግስት ዘላቂ ሰላም ለማውረድ የጀመረው እንቅስቃሴ አንዳንድ ውጤቶችን ቢያስመዘግብም አሁንም አንዳንድ ችግሮች እንደተጋረጡበት የሀገሪቱ የሰላም ሚኒስትር አስታወቁ። አማጺ የነበረው በሪክ ማቻር የሚመራው የደቡብ ሱዳን ህዝብ ነፃ አውጪ ንቅናቄ አባል የሆኑት የአሁኑ የሰላም ሚኒስትር ስቲቨን ፓርኮዋል በኮሮና ቫይረስ ወረርሽኝ ሳቢያ የሀገሪቱ እንቅስቃሴ በመዘጋቱም ጭምር አንዳንድ የሰላም ፕሮጀክቶች እንቅስቃሴዎች በመቋረጣቸው ችግሮች መፈጠራቸውን ገልጸዋል። ጀምስ ባቲ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የደቡብ ሱዳኑ ፕሬዝደንት ሳልቫኪር ተቃዋሚያቸው የነበሩትን ሬክ ማቻርን የአገሪቷ ተቀዳሚ ምክትል ፕሬዝደንት አድርገው የሾሙት ባሳለፍነው የካቲት ሲሆን ለረዥም ጊዜ ሲጠበቅ የነበረውን የአንድነት መንግስት ምስረታ የደቡብ ሱዳን ሰላም ተስፋ ለመጨረሻ ጊዜ በእጅ እንደገባ መልካም ነገር ተቆጥሮ ነበር። ይሁን እንጂ አንዳንድ የደቡብ ሱዳን ዜጎች ግን ፕሬዝደንት ሳልቫኪር እና ደጋፊዎቻቸው ስለ ዘላቂው ሰላም ያላቸው ቁርጠኝነት ከልባቸው ነው ወይስ የመንግስታቸውን ስልጣ ስልጣን ለማደላደል የሚያራግቡት ነገር ይሆን ብለው ይጠይቃሉ። የሰላም ሚኒስትሩ ቀደም ሲል በኢጋድ አባል አገራት አማካይነት ወጥቶ በነበረው የግዛት መሰረታ ስምምነት መሰረት በአንድነት መንግስቱ መስራች ድርጅቶች መካከል በክፍለ ግዛቶቹ ያለው የስልጣን ክፍፍል ጉዳይ እልባት ሳያገኝ ባለበት እንደቆመ ተናግረዋል። በዚሁ ሳቢያ ስለተፈጠረው ችግር እንዲህ ብለዋል። በስምምነታችን መሰረት ግዛቶችን የሚያስተዳድሩ የክልሎች መንግስታትን መመስረት ነበረብን። የትኛው ግዛት ወደ የትኛው ድርጅት መሄድ እንደሚገባው መወሰን ነበረብን። በሱ ላይ ገና ስምምነት አልደረስንም። ባለፈው ሳምንት ብቻ በከብት አርቢዎች መካከል በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ሞተዋል። በሚሊዮን የሚቆጠሩ የደቡብ ሱዳን ዜጎች አሁን እንደተፈናቀሉ ነው። በዚህ ሁኔታ ውስጥ ሰላም ሚኒስትሩ ለእርሶ ሰላማዊ መንግስት ሲባል ለመሆኑ ምን ማለት ነው ተብለው ተጠይቀዋል። አሁን በሀገሪቱ የገጠር አካባቢዎች እየተፈጠረ ያለው ስርዓት አልበኝነት ነው የዚህ ምክንያቱ ደግሞ በግዛቶች ደረጃ አስተዳዳሪዎች ባለመኖራቸው ሳቢያ የተፈጠረው የፖለቲካ ክፍተት ነው። የእኛ ድርጅት መሪዎች በቦታው ስለሌሉ በችግሩ አይጠየቁም። ይህ ማስተካከል ያለብን ችግር ነው። ለግዛቶቹ አስተዳዳሪዎችን መሾም አለብን። በሀገሪቱ ማዕከላዊ መንግስትና በክልሎች መንግስታት መካከል ያለውን ግንኙነት በማቀናጀት ለህብረተሰባችን ሰላም መፍጠር አለብን። የደቡብ ሱዳን መንግስት ፖሊሲ ይህንን ስምምነት ተግባራዊ በማድረግ በህብረተሰባችን መካከል እርቅና ሰላም እንዲፈጠር ማድረግ ነው። የአንድነት መንግስቱና የሰላም ስምምነቱን ተግባራዊ ለማድረግ የሚያስፈልጉ ስልጠናዎችን እየሰጡና ዝግጅቶችንም እያደረጉ መሆኑን ሚኒስትሩ ገልጸዋል። ደረጀ ደስታ ነኝ ለአሜሪካ ድምጽ ሬዲዮ። ኬንያ ውስጥ በኮሮና ቫይረስ ወረርሽኝ እጅግ የተጎዱት የጭነት መኪና አሽከርካሪዎች መሆናቸው ተገለጸ። በኮሮና ቫይረስ መዛመት ምክንያት የእቃዎች እንቅስቃሴ ማዝገሙ ተዘግቧል። የካሜሩን ዩኒቨርሲቲዎችና ትምህርት ቤቶች ዛሬ ተከፍተው በመቶ ሺዎች የሚቆጠሩ ተማሪዎች በትምህርት ገበታቸው ተገኝተዋል። ይህ የሆነውም የኮቪድ-19 ወረርሽኝ የተዛመተ ባለበት ወቅት መሆኑ ተገልጿል። ካሜሩን እስካሁን ባለው ጊዜ 6380 የቫይረሱ በሽተኞች አሏት። ህይወታቸው ያለፈው 273 ሰዎች መሆናቸው ተዘግቧል። ከቫይረሱ በሽታ የሚድኑት ሰዎች ቁጥር እየጨመረ በመሆኑ በትምህርት ቤቶችም ተገቢ የሆኑ የጤና ጥበቃ እርምጃዎች እየተወሰዱ በመሆናቸው ቫይረሱን ለመግታት እንችላለን የሚል እምነት እንዳላቸው የሀገሪቱ የጤና ጥበቃ ባለስልጣኖች ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ዙሪያ የጆርጅ ፍሎይድ በነጮች ፖሊሶች እጅ ያለ መሞትን በመቃወም የሚካሄደው ሰልፍ ትላንት ማታም ለስድስተኛ ቀን ቀጥሏል። ተቃዋሚዎቹ ለውጥ እንዲደረግ ጠይቀዋል። ፖሊሶች በተለያዩ ቦታዎች የሰዓት እላፊውን ገደብ ለማስከበር ሲታገሉ ታይተዋል። ሎስ አንጀለስ፣ ቺካጎ፣ ማያሚ፣ ዲትሮይት እና ፊላደልፊያ የሚገኙባቸው ወደ አርባ የሚጠጉ ከተሞች ሌሊት ሰልፍ እንዳይካሄድ አግደዋል። የቴክሳስ እና የቨርጂኒያ አስተዳዳሪዎች አስቸኳይ ጊዜ አውጀዋል። በበርካታ ከተሞች የተካሄዱት ተቃውሞዎች ሰላማዊ የነበሩ ቢሆንም ወደ ህውከት ተለውጠው አንዳንድ ሰዎች ህንፃዎችንና ሱቆችን በእሳት አጋይተዋል። የሱቆች መስታወቶችንም ሰባብረዋል። ኒውዚላንድ ውስጥ በብዙ ሺዎች የሚቆጠሩ ሰዎች አፍሪካዊ አሜሪካዊው ጆርጅ ፍሎይድ በፖሊሶች እጅ መሞቱን በመቃወም ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ተቃውሞ በመደገፍ ዛሬ ሰልፍ አካሂደዋል። ኦክላንድ ውስጥ የተቃውሞ ሰልፈኞቹ ወደ አሜሪካ ቆንስላ ሄደው በዩናይትድ ስቴትስ የሚሰሙትን የጥቁሮች ሕይወትም ዋጋ አለው እና ፍትህ ሳይኖር ሰላም አይኖርም የሚሉትን መፈክሮች እንዳስተጋቡ ተዘግቧል። ትናንት ደግሞ በብሪታንያ፣ በብራዚል፣ በካናዳ እና በሌሎችም ሀገሮች ሰልፎች ተካሂደዋል። ትላንት በብዙ ሺዎች የሚቆጠሩ ሰዎች በማዕከላዊው ለንደን ተሰባስበው አሜሪካ ውስጥ የጆርጅ ፍሎይድ በፖሊስ እጅ መሞትን በማውገዝ ተቃውሞ ያሰሙትን በመደገፍ ድምፃቸውን ሲያሰሙ ውለዋል። ፍሎይድ ባለፈው ሳምንት በሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ አንድ ነጭ ፖሊስ ጉልበቱን አንገቱ ላይ ተጭኖ ከስምንት ደቂቃዎች በላይ በመቆየቱ ለኅልፈት ተዳርጓል። ይህ የሆነውም መሬት ላይ ዘርግተውት እጁ በካቴና ታስሮ መተንፈስ አልቻልኩም እያለ ድምፁን እያሰማ በነበረበት ወቅት ነው። ደንማርክ ላይ ትላንት የተቃውሞ ሰልፈኞች ኮፐንሃገን ወደሚገኘው የዩናይትድ ስቴትስ ኤምባሲ ሄደው ጥቁሮችን መግደል ይቁም የሚሉ መፈክሮችን አንግበው አስተጋብተዋል። ጀርመን ላይ ደግሞ ፖሊሶችን ተጠያቂ አድርጉ፣ ፖሊሶች ራሳቸው ገዳይ ሲሆኑ ማንን መጥራት ይቻላል? የሚሉ መሪ ቃሎችን አንግበው ታይተዋል። አሁን ደግሞ በዓለም ዙሪያ ያለውን የኮቪድ-19 ሁኔታን እንመለከታለን። አፍጋኒስታን ውስጥ በግንቦት ወር የወረርሽኙ የመዛመት ደረጃ በ684 ከመቶ ከፍ ማለቱን ዓለም አቀፍ የመድህን ኮሚቴ ዛሬ ባወጣው መግለጫ ጠቁሟል። የሀገሪቱ ምርመራ የማካሄድ አቅም በጣም ዝቅተኛ በመሆኑ ሌሎች በርካታ ያልተመረመሩና ክትትል ያልተደረገላቸው ሰዎች ሊኖሩ እንደሚችሉ ኮሚቴው ማስገንዘቡ አልቀረም። አፍጋኒስታን ውስጥ ለአስርተ ዓመታት ያህል ግጭት ያልተለየ በመሆኑ በሚሊዮኖች የሚቆጠሩ አፍጋናውያን የምግብ ዋስትና ችግር ሲገጥማቸው ቆይቷል። አሁን ደግሞ የኮቪድ-19 ወረርሽኝ ታክሎበት ሀገሪቱ በሰብአዊ ቀውስ አፋፍ ላይ እንደምትገኝ ዓለም አቀፍ የመድህን ኮሚቴ ገልጿል። ሩሲያ ዛሬ 9035 የሚሆኑ አዲስ የቫይረሱ በሽተኞች መገኘታቸውን አስታውቃለች። ዩናይትድ ስቴትስ እና ብራዚል ብቻ ናቸው ከሩሲያ የበዛ የኮሮና ቫይረስ በሽተኞች ቁጥር ያላቸው። የደቡብ አፍሪካ ትምህርት ቤቶች ዛሬ ሊከፈቱ ነበር፣ ነገር ግን የአስተማሪዎች ማህበራት፣ የትምህርት ቤቶች ሰራተኞች እና የትምህርት ቤቶች አስተዳደር ቦርድ ተቃውሞ በማሰማታቸው ትምህርት ቤቶቹን ዛሬ የመክፈቱ ዕቅድ ተሰረዘ። የዋይት ሃውስ ቤተ መንግስት ብራዚል ኮሮና ቫይረስን ለመታገል በምታደርገው ጥረት ለመርዳት ሁለት ሚሊዮን የሃይድሮክሲክሎሮኪን መድኃኒት መላኩን ትላንት አስታውቋል። ሃይድሮክሲክሎሮኪን በሰፊው ለወባ መድኃኒትነት ያገለግላል። ነገር ግን የኮሮና ቫይረስ በሽተኞችን ለማከም ይጠቅም እንደሆነ የተረጋገጠ ነገር የለም። ፕሬዚደንት ትራምፕ ግን የህክምና ባለሙያዎች የሚሉትን ትተው የኮቪድ በሽተኞች የወባ መድኃኒት የሆነውን ሃይድሮክሲክሎሮኪን እንዲጠቀሙ ሲገፉ ቆይተዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበጣ ለሰዓቱ የዓለም ዜና አዳነችን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ግንቦት 24 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በኮሮና ቫይረስ መዛመት ሳቢያ ልጆቻቸውን በቤት ውስጥ በማስተማር ላይ የሚገኙት የሁለት ልጆች እናት ወይዘሮ ፍቅረ ሰላም ጌትነትን ድምፅ ነው የሰማችሁት። በቤት ውስጥ ማስተማር በእርሳቸውና በልጆቻቸው ላይ ያለውን ተጽዕኖ ይነግሩናል። ሙሉ ውይይቱ በሁለተኛው አጋማሽ ስርጭታችን ይቀርባል። ጠብቋቸው። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ በዩናይትድ ስቴትሷ ማዕከላዊ ምዕራብ ክፍለ ግዛቷ ሚኒሶታ የሚኒያፖሊስ ከተማ ጥቁር አሜሪካዊ ጆርጅ ፍሎይድ ከፖሊስ እጅ ሳለ ሕይወቱ ማለፉን ተከትሎ የተቀሰቀሰው ሰላማዊ ተቃውሞ ወደ ህውከት አምርቷል። በአገሪቱ ዙሪያ ዘረፋ፣ ንብረት የማቃጠልና ሌሎችም የህውከት ድርጊቶች ተፈጽመዋል። በትላልቆቹ የአሜሪካ ከተሞች የሰዓት እላፊ የታወጀና ህግ አስከባሪዎች በብዛት የተሰማሩ ቢሆንም በዘር መድሎ ጉዳይ ሲንተከተክ ከቆየው ውጥረት እየገነፈለ መሆኑን የአሜሪካ ድምፁ ኬን ፋራቦ ከችካጎ ከቺካጎ ዘግቧል። ቆንጅታየ ሌሎችንም ዘገባዎች አክላ እንደሚከተለው ታቀርበዋለች። ከዋሽንግተኗ ሲያትል ከተማ አንስቶ እስከ መዲናይቱ ዋሽንግተን ዲሲ ባያሌ የአሜሪካ ከተሞች ቀኑን በሰላም የተካሄዱ የተቃውሞ ሰልፎች ፀሐይ ስጠልቅ ወደ ሁከት ንብረት ማውደምና ቃጠሎ ተቀይረው ያደሩበት በበርካታ አሰርት ያልታየ ሁከት። የአስራ ሁለት ክፍለ ግዛቶች አገረ ገዢዎች ሁከቱን እንዲያስቆሙ ስርዓት እንዲያስከብሩ የብሔራዊ ዘብ ወታደሮችን አሰማርተዋል። ጆርጅ ፍሎይድ ባለፈው ሳምንት ሰኞ በፖሊስ እጅ እንዳለ ሕይወቱ ማለፉን ተከትሎ ውጥረቱ ተቀጣጥሏል። ጆርጅ ፍሎይድን መሬት ላይ አጋድሞ በጉልበቱ አንገቱን አንቆ የያዘው የሚኒያፖሊስ ከተማው ፖሊስ ዴሪክ ሼቪን የሦስተኛ ደረጃ የግድያ ወንጀል ክሶች ተመስርተውበታል። ተቃዋሚ ሰልፈኞች ይህ በቂ አይደለም፣ ደግሞ በአድራጎቱ የተካፈሉት ሌሎቹም ፖሊሶች ሊከሰሱ ይገባል ብለው ጠይቀዋል። ከሚኒያፖሊስ የተቃውሞ ሰልፈኞች አንዱ ለአሶሽየትድ ፕሬስ ሲናገር ለህዝቤ ለውጥ ለማምጣት ነው የምፈልገው። እስከ መቼ ነው ይህ አድራጎት የሚቀጥለው? ለውጥ መምጣት አለበት። በማውራት በማኅበራዊ መገናኛዎች ላይ በመውጣት ለውጥ አይመጣም። የታወቀ ነው። በቃ ይኸው ነው። በአሶሺየትድ ፕሬስ ዘገባ መሰረት ካለፈው ሳምንት ሐሙስ ዕለት ወዲህ በ ሃያ ሁለት ከተሞች የንግድ ቤቶች ከተቃጠሉባቸው ፖሊሶች ከቆሰሉባቸውና ብዙ ሰልፈኞች ከተገደሉባቸው ሁከቶች በተያያዘ ወደ 1700 የሚጠጉ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጭም ተዛምቷል። በለንደን ጎዳናዎች በብዙ መቶዎች የተቆጠሩ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጭም ተዛምቷል። በለንደን ጎዳናዎች በብዙ መቶዎች የተቆጠሩ ሰዎች ሰልፍ አካሂደዋል። ከለንደኑ ሰልፍ ተካፋዮች አንዱ ጥቁሮችና ነጭ ያልሆኑ ሁሉ ለመቶ ዓመታት ያህል ግፍ ሲፈጸምባቸው በየጎዳናው ሲገደሉ አይተናል። እየባሰበት እንጂ እየተሻለው አይመጣም። በቃን። የማይሰሙን ከሆነ እኛም ጩኸታችንን እያበረታን ማሰማታችንን እንቀጥላለን። አንዳች ነገር እስኪደረግ ደግሞ አናቆምም። በቅቶናል። ይህ የምታየው የመረረው ሕዝብ ነው እዚህ የተሰበሰበው። ለውጥ መምጣት ያለበት ጊዜ ነው። የሚኒሶታ ዲሞክራት የዩናይትድ ስቴትስ ተወካዮች ምክር ቤት አባሏ ኢላን ኦማር በሀገር አቀፍ ደረጃ የለውጥ እርምጃ ሊወሰድ ይገባል ነው ያሉት። በሀገራችን እያየን ያለነው ሁከት በዚህ በአሁኑ ግድያ ምክንያት ብቻ የመጣ አይደለም። በብዙ ሰዎች ላይ ሲፈጸም የኖረ ተግባር ስለሆነና በርካቶች የፍትህ መጓደል ስለደረሰባቸው ነው። ፕሬዝደንት ዶናልድ ትራምፕ ቅዳሜ ዕለት የዩናይትድ ስቴትስ ጠፈርተኞች በስኬት ወደ ጠፈር መምጠቃቸውን ተከትሎ ባሰሙት ንግግር ላይ የተቃውሞ ሰልፎቹን አስመልክተው ሰላማዊ ተቃውሞን እደግፋለሁ፣ ሕግ ለሚጥሱና ንብረት ለሚያወድሙ ግን ትዕግስት የለኝም ብለዋል። The memory of George Floyd is being dishonored. የጆርጅ ፍሎይድን መታሰቢያ ረብሸኞች፣ ዘራፊዎችና ሥርዓት አልበኞች እያጎደፉት ናቸው። ሁከቱንና ንብረት ማውደሙን የሚመሩት ደግሞ አንቲፋዎችና ሌሎችም ግራ ጽንፈኛ ቡድኖች ናቸው። ንጹሐንን የሚያሸብሩ፣ የሥራ መስኮችን የሚያጠፉ፣ የንግድ ቤቶችን የሚያወድሙ፣ ሕንፃ የሚያቃጥሉ እነርሱ ናቸው። የፕሬዝደንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብራያንም ልክ ናቸው ሲሉ ተከላክለዋል። በአድራጎቱ ፕሬዝደንቱ ተቆጥተዋል፣ እኛንም ሁላችንንም አስቆጥቶናል። መቆም ያለበት ጉዳይ ነው። ኤፍ ቢ አይ ፌዴራል የምርመራ ቢሮው አንቲፋን እንዲመረምርና የእነዚህን የኃይል ተጠቃሚ ረብሸኞች አድራጎት ስረ መሠረቱን እንዲያገኘው ነው ጥር የምናቀርበው ደግሞም እነርሱ ከሰላማዊ ተቃውሞ ሰልፈኞች ጋር ተደባልቀው መታየት የለባቸውም። ሰላማዊ ተቃውሞ ሰልፈኞች ጎዳና ላይ የመሰለፍ መብት አላቸው። ይህም ነው አሜሪካን ከብዙ ሀገሮች ልዩ የሚያደርጋት። ቁጥሩ የበዛ ሕዝብ ለተቃውሞ ሰልፍ በመውጣቱ የኮቪድ-19 ቫይረስ ስርጭት ይባባሳል የሚል ስጋት ተፈጥሯል። በዓለም ዙሪያ በበርካታ የዩናይትድ ስቴትስ ከተሞች የሚሰማው ፍትህ ከሌለ ሰላም የለም መፈክር እያስተጋባ ነው። ዛሬ በኒውዚላንድ ኦክላንድ ከተማ በሺዎች የተቆጠሩ የድጋፍ ሰልፍ አካሂደዋል። ትናንትና በእንግሊዝ፣ ብራዚል እና ካናዳ እንዲሁም ሌሎች ሀገሮች ሰልፎች ተደርገዋል። ዴንማርክና ጀርመን ውስጥም እንዲሁ። በአምባገነን መንግስታት ስር ካሉ ሀገሮችም በሚኒያፖሊስ ፖሊሶች ስለተፈጸመው አድራጎት ትችት ተሰንዝሯል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አሁን የሚታየው አለመረጋጋት በሀገሪቱ ያለው ዘረኝነትና የፖሊሶች የኃይል ተጠቃሚነት ምን ያህል የከፋ ደረጃ ላይ እንዳለ ያመለክታል ብለዋል። በቅርብ ዓመታት በተቃዋሚዎቿ ላይ የከፋ የኃይል ጥቃት ያደረሰችው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ የዩናይትድ ስቴትስ ባለስልጣናት በህዝባችሁ ላይ የምትፈጽሙትን ጥቃት አቁሙ፣ ህዝቡን ትንፋሽ አትከልክሉት ሲሉ ተደምጠዋል። በሌላ በኩል ኔትፍሊክስ፣ ጉግል፣ ሲቲ ባንክን ጨምሮ በርካታ ኩባንያዎች ላገር አቀፉ ተቃውሞ እንቅስቃሴ ድጋፋቸውን አሰምተዋል። ሰላም። ቆንጅታ አየለ ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የመጽሔት ርዕስ ከዩናይትድ ስቴትስ ወደ ኢትዮጵያ ጉዳይ ነው የምንሻገረው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ህግ ከማስከበሩ ባሻገር በሚል ርዕስ ባለፈው ሳምንት ያወጣው ሪፖርት በክፍተቶችና ስህተቶች የተሞላ ነው የሚል ትችት እየቀረበበት ነው ኢትዮጵያ ውስጥ እየተፈጠረ ያለውን ሁኔታ ሙሉ ገጽታ የማያሳይና የተወሰኑ የፖለቲካ ኃይሎችን ፍላጎት በተጣሱ መብቶች አሹልኮ ለማንጸባረቅ የሞከረ ነው ሲሉ የተቹት የአማራና የኦሮሚያ ክልል መንግስታት ሪፖርቱንም እንደማይቀበሉ ገልጠዋል። በሌላ በኩል የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ በበኩሉ በሪፖርቱ የኦሮሚያን ጉዳይ በሚመለከተው ክፍል የአንድ ዞን ጉዳይ ብቻ በመካተቱ በኦሮሚያ ክልል እየተፈጸመ ካለው የመብት ጥሰት አንጻር አንሷል ከሚባል በስተቀር የተፈጸመው ነገር የሚካድ አይደለም ይላል። የኦሮሞ ነጻነት ግንባር ኦነግ መንግስት ሌሎችን ለመወንጀል ከመነሳቱ በፊት በራሱ ላይ የቀረቡትን ትችቶች ተቀብሎ ቢያስተካክል የተሻለ ነበር ብለዋል። የአማራ ብሔራዊ ንቅናቄ አብን በበኩሉ ድርጅቱ በአማራ ክልል በኩል ያለውን የሪፖርቱን ክፍል በተመለከተ በሰጠው አስተያየት የአምነስቲ ሪፖርት ድርጅቱ ቆምለታለሁ ከሚለው የሰብአዊ መብት መርሆች ጋር የሚጣረስና ፍጹም ገለልተኝነት የጎደለው ሚዛኑን የሳተ ሪፖርት ነው ሲል ተችቶታል። ጽዮን ግርማ ይህንኑ አስመልክቶ በርካታ ወገኖችን አነጋግራ ሰፋ ያለ ዘገባ አዘጋጅታለች። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ግንቦት 21 2012 ዓ ም በምስራቅና ምዕራብ ጉጂ ዞኖች እንዲሁም በአማራ ክልል ሰሜን ጎንደር ዞን ውስጥ በመንግስት የጸጥታ ኃይሎች የሰውን ልጅ ሰብአዊ መብት የሚጋፉ የመብት ጥሰቶች መፈጸማቸውን በመግለጽ ያወጣውን የ ሀምሳ ገጽ ሪፖርት የአማራ ክልልና የኦሮሚያ ክልል መንግስታት እንደ ጉዳዩ መለያየት የየራሳቸውን ምክንያት በማቅረብ ተቃውመውታል። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ክልሉ በድርጅቱ የቀረበውን ሪፖርት ያልተቀበለው የሚዛናዊነት ችግር ስላለበት እና የተወሰኑ የፖለቲካ ኃይሎችን ፍላጎት ለማሟላት የተሰራ በመሆኑ ነው ይላሉ። ጥናቱ ሲካሄድ ለመነሻ የወሰዳቸው ለምሳሌ በእኛ ክልል ወደ ጉጂ ዞን የጠቀሳቸው ወደ አንድ ሰላሳ ዘጠኝ የሚሆኑ ዜጎች ህይወታቸው አልፏል። ቦታ አካላትና በክልሉ ልዩ ሀይል የሚል ሪፖርት ካወጣ በኋላ እዛ ውስጥ በጸጥታ አካላትና በመንግስት ሀይሎች ተገደሉ ብሎ ያወጣው ወደ አስራ ዘጠኝ አስራ ስድስት ብቻ ናቸው። ከዛ የቀሩት እነማን ናቸው? በምን አግባብ ነው የተጎዱት የሚለውንም በትክክል አላመላከተም። በሌላ በኩል ደግሞ አንድን የሰብአዊ መብት ጉዳይ ስናነሳ ሰብአዊ መብት ማንንም የሚመለከት ነው እና ሁሉንም ያቀፈ መሆን መቻል አለበት። ሰብአዊ መብት ከመነሻው ከምንድን ነው የተነሳው? ለምን ሊፈጠር ቻለ? የኢትዮጵያ ተጨባጭ ሁኔታ ለሰብአዊ መብት ጥሰት የሚያጋልጥ ነው አይደለም? ለምንድን ነው ይሄ የተደረገው የሚለውን ጥያቄ አይመልስ። ስለ አንድ አካባቢ ብቻ፣ ስለ አንድ ሪያ ብቻ de este que se de ጽፍ ሪፖርት አድርጓልና አድርጓል ና ሚዛናዊነት ይጎዋል አምነስቲ ሪፖርቱን ሲያወጣ የተወሰነ ክፍልን ብቻ በመዳሰስ ሚዛናዊነቱን ከመሳቱ በተጨማሪ ለሪፖርቱ በመረጃ ምንጭነት የተጠቀመው ግብዓት ከአንድ ወገን የተሰበሰበ መረጃ ብቻ ነው ይላሉ። ይህንን የክልሉን መንግስት አቋም በማንጸባረቅ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የኦሮሚያ ክልል አስተዳደር እና የጸጥታ ቢሮ ኃላፊ አቶ ጅብሪል መሀመድ ይህንን ክስ ያጠናክራሉ። ሌላው አጥኚ ቡድን ነው። አጥኚ ቡድን የኦነግ አባላት ኦነግ ስልጣን ካልያዘ ኢትዮጵያ ኢትዮጵያ አትሆንም ኦሮሞ ኦሮሞ አይሆንም ብሎ የሚያስብ የሽግግር መንግስት ካልተዋቀር ብሎ ቀን ከሌሊት የሚሰሩ አካላት ስለሆኑ በእነዚህ ጥናት የሚመጣው ውጤት ከገለልተኝነት የበለጠ ወገንተኝነት፣ መረጃውም የሚሰበሰበው ከኅብረተሰቡ ሳይሆን ከሸኔ አባላት እንደሆነ መረዳት ይቻላል። አቶ ጌታቸው ባልቻም አምነስቲ መረጃ በሚሰበስብበት ጊዜ የሁሉንም ዜጎች ድምፅ በእኩል ማካተት አልፈለገም ሲሉ ይወቅሳሉ። መንግስትን የሚቃወሙ ሀይሎችን የደግፉ መንግስትን ግን ለሰብአዊ መብት መከበር የሰራ ስራዎች ጥላሸት የቀቡ ናቸው። የኢትዮጵያ መንግስት ከዚህ በፊት ከነበረው በተለየ ሁኔታ በዚህ ሁለት ዓመት ውስጥ የሰብአዊ መብት ጥሰትን ለመከላከል እዚህ በፊት ከአመለካከታቸው እና ባላቸው ልዩነት ከሀገር ተሰደው የነበሩ የፖለቲካ ፓርቲዎች እና ግለሰቦች ወደ ሀገራቸው እንዲመለሱ የማድረግ ከዛም በላይ የሚዲያ ነፃነት እንዲኖሩ በማድረግ እና ከዛም በሀገራችን ደረጃ በፖለቲካ አመለካከታቸው ያለምንም ስበ የታሰሩ ያለሁት እና ለዛም የሚጋብዝ ሂድ ግን እስከ መሻር ድረስ የደረሰ መንግስት ነው። እና ለምንድን ነው ወደዚህ የገባው ብሎ ሳይገመግም ዝም ብሎ ያችን ጫፍ ብቻ ይዞ ሪፖርት ማውጣቱ ነጻና ገለልተኝነቱን ጥያቄ ውስጥ ተቀጣል። አምነስቲ ባወጣው ሪፖርት ያለ ፍርድ የተፈጸሙ የሞት ቅጣት በሚል ርዕስ ስር አስራ ስድስት ሰዎች በምዕራብ ጉጂ ዱግዳ ዳዋ በሚባል አካባቢና ምስራቅ ጉጂ ደግሞ ሀያ ሶስት ሰዎች በአጠቃላይ ሰላሳ ዘጠኝ ሰዎች መገደላቸውን የተገደሉት ሰዎችም ታጣቂዎች ያልሆኑ ሰላማዊ ዜጎች እንደሆኑ ጠቅሷል። የኦሮሚያ ክልል መንግስት የአምነስቲ አጠቃላይ ሪፖርት የሚዛናዊነት ችግር እንዳለበት መግለጹ እንደተጠበቀ ሆኖ ይህንን ዝርዝር አይቀበለውም ወይ የሚል ጥያቄ አንስተንላቸው ነበር። ሀገራችን በሚፈጠረው ግጭት እና የሕግ የበላይነትን ለማስከበር በሚሰሩ ስራ ሽኖት አልጠፋም። ንብረት አልወደምን። ምንምነት የለንም በግ እንደ መንግስትም የዚህ አይነት ተቋም የለን ግን ጥናቱ ተጠና ከተባለ ጥናቱ ሁሉንም ጥያቄ መመለስ ነበረበት። ወገናዊነቱ ያጎላ ነው የሚንለው። አሁን ጥናቱ ትክክለኛ ነው ጉዳቱ ደርሷል ብዬ ለመናገር ያን የተፈጠረው ችግር በማን በማን ነው የተፈጠነው? ስራ ሰዎች የሞቱት በማን በማን ነው ስራ ስድስቱ በመንግስት የመከላከያ ኃይል ደግሞ የጸጥታ አካላት ሆነ ከተባለ ሌሎች ውስጥ በማን ነው የሞቱት የሚለውን አንመለሰም ጥያቄ። ስለዚህ በእኛ በኩልና ና ሆሊስቲክ የሆነ ጥናት አድርገ ጉዳት የደረሰባቸውን አካባቢዎች ህዝቡንም በማነጋገር ሪፖርቱን አውጥተን ማን ነው ያቸው የሚለውን አትሆን አካል በህግ ተጠያቂ ላይ ማድረግ ስራ እንሰራለን መስራትም አለብን ብለን ስለምናምን ማለት ሪፖርቱ ትክክል ነው መናገር እንዳንችል ባይዝነት አለበት። ባይዝነት ያለበት ሪፖርት ደግሞ በአንድ ወገን ትክክል ወገን ትክክል አይደለም ብሎ መገምገም አይቻልም። እስካሁን አልሰራችሁም ሪፖርት እስካሁን ጥናት አላደረጋችሁም ጥናት አልተደረገም። አሁን ምንድ ነው እየተደረገ ያለው? በአንዳንድ አካባቢዎች ሸማቂው ሀይል በሚፈጽመው ጥቃት ላይ ህይወታቸው ያለፈ ንብረት የወደመ እነዚህ አይነቶቹን እስከ ሰላሳ ፐርሰንት የሚሆነውን በተወሰነ ደረጃ የመሰብሰብ ስራ ተሰርቷል። ግን በሙሉ ተጠንቶ ህዝቡ ባለበት ጉዳት የደረሰባቸው ሰዎች ባሉበት እያንዳንዱ ተጠርቶ በገርም በመንግስት ጸጥታ ተቋማት የተወሰደ እርምጃም ካለ በግለሰቦች የተወሰደ ካለ፣ በዚህም አሰባባ የተጎዱ ካሉ ሆሊስቲክ በሆነ መልኩ ተጠንቶ ተለይቶ ታውቆ አጢ የሚጠየቅበት ሁኔታ መፈጠር መቻል አለበት። የአንድን ወገን ነው ብለን የምንለው ከዚህ ነው። ሁሉን ነገር ያቀረ ቢሆን አሁን አምነስቲ ከተጠቃጠና የጉጂና የቦረና አካባቢ ብቻ ሳይሆን የወለጋ በአጠቃላይ ያለ ሌሎች አካባቢዎችም የደረሱ ችግሮች አሉ። እነዛም በሙሉ በማጥናት ያንን ጥናት መሰረት በማድረግ አጥፊውን አካልም እኛም እንደ ግብዓት ወስደን ማለት ነው እንደራሱ ጥናት አድርጎ ያንን ጥያቄ መመለስ ስለሚገባው ግብዓት አድርጎ እንዲጠቀምበት ግብአት ሊሆነ የሚችል ጥናት ማቅረብ ነበረበት የሚለውን ነው ያነሳን ያለ አምነስቲ ኢንተርናሽናል ባወጣው በዚህ ሪፖርት ላይ በሪኮሜንዴሽን ወይም ምክረ ሀሳብ በሚል ባስቀመጠው ላይ ይሄ እንደዚህ ያሉ የመብት ጥሰቶች በማንም የሚፈጸሙ በማ ታጣቂዎች የሚፈጸሙ የመብት ጥሰቶች ወንጀሎች ናቸው ስለዚህ ወንጀልን የመከላከል ሀላፊነት የመንግስት ነው የጸጥታ አስከባሪዎች ደግሞ ወደ ህዝቡ የሚገቡት ህዝብን ለማስከበር ነው ስለዚህ የጸጥታ አስከባሪዎች ደግሞ የዜጎችን ክብር በሚያዋርድ ሁኔታ ሰብአዊ ክብራቸውን ሲነኩ ደግሞ የመብት ጥሰት ነው። ስለዚህ ሁለት የማስከበር ኃላፊነት ያለበት አገሩን የሚያስተዳድረው መንግስት መንግስት ዜጎች በምንም አይነት መልኩ ጉዳት እንዳይደርስባቸው የመጠበቅ ኃላፊነት አለበት ይላል እና ምን ይላሉ እዚህ ላይ ይህ ምንም ጥያቄ የለውም። በማንም ይሁን በማን የመብት ጥሰት ጸመ፣ ያንን መብት የጣሰ አካል ተጣርቶ በህግ እንዲጠየቅ የማድረግ ኃላፊነት አለበት። ያንንም ሰብአዊ መብት እንዳይጣትም የመከላከል ኃላፊነት ያለበት መንግስት ነው። የመብቱ ጥሰቱን ሲከሰት ያንን አጣርቶ በህግ ተጠያቂ ማድረግም ኃላፊነት የመንግስት ነው። ይሄ ምንም ጥርጣሬ የለውም። በዚህ ላይ ምንም ጥርጣሬ የለም። በሀገራችንም በተወሰኑ አካባቢዎችም ይሁን ጎልቶ የሚታዩ የመብት ጥሰቶች የሉም ማለት አይደለም። እነዚህ ሲጠኑ ግን ጥያቄውን ከመሰረቱ በመለስ እና አጥፊውን ለይቶ በሚያሳይ መልኩ ቢቀርብ እኛንም እንደ መንግስት ሲደግፍ ደግሞም አምነስቲ ኢንተርናሽናል ይሄ ትልቅ ተቋም ነው እና ሲደግፈን በዚህ ላይ መስራት እንችላለን የሚለውን ለማሳየት ነው እንጂ መንግስት ያንን ኃላፊነት የለበትን ሙሉ በሙሉም ይህን ኃላፊነት ተወጥቷል የሚል አይደለም። በ በአንድ በኩል በሌላ በኩል ደግሞ መንግስት በሀገራችን በተለያየ አካባቢ የሚነሳውን የህግ ቅሰትን ለማስተካከል የህግ በላይነትን ለማረጋገጥ እየሰራ ነው ያለው። ያንን አልጨረሰም። ያንን ጨርሶ ሲያበቃ በሀገራችንም የህዝብ እንባ ጠባቂ አለ፣ የሰብአዊ መብት ኮሚሽን አለ። ይሄ አካል የህዝብ ተወካዮች ምክር ቤት አለ። ይሄ አካል ደው በተፈጸመበት አካባቢ ወርዶ አጣርቶ አጥፊውን በህግ የመጠየቅ ኃላፊነትም ስልጣንም የተሰጠው ራሱን የቻለ ተቋም አለ። በሀገራችን ግን ደግሞ የህግ በላይነት እያስከበርን ነው ያለ ነው እዛም እዚህም የሚነሱትን አለመግባባቶችን ወይንም ደግሞ የሸማቂ ወይም የሚፈጥረውን የህግ ጥሰት ያንን ለመከላከል እየተሰራ ነው ያለው። እየተሰራ ጥናት ማድረጉ ጠቃሚ ነው የሚል እምነት የለንም። ግን ደግሞ ያንን ስልጣን ያለው አካል በሀገራችንም ነፃ ሆኖ እንዲደራጅ ተደርጓል። ነፃ ድርጅቱ እንዲያጣራ ያን አጣርቶ ሲያበቃ መንግስትንም ተጠያቂ የሚያደርገው ካለት መንግስትም ተጣላብነቱን ይወስዳል። በሁለት በኩል ማለት አንዱም ባለማስከበር ይለውም ደግሞ በመንግስት አካላት የተፈጸመ የህግ ጥሰት መብት ጥሰትም ካለ ያንንም የማስተካከል ኃላፊነት ስላለ ያንን ጥያቄ እንደ ሪኮመንዴሽን የመጣውን እንደ ስህተት አናየውም። አመጣጡ ግን ያንን ሪኮመንዴሽን ጋር ከመድረሱ በፊት ያልተሰሩ ስራዎች በትክክል አልተሰሩም የሚል እምነት ነው ያለ የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል መሀመድ አምነስቲ ሚዛናዊነቱን ከመሳቱ የተነሳ ስለ ዘጠና ሁለት ሰዎች ግድያ ምንም ሳይል አልፏል ብለዋል። ከዚህ ውድመት ውስጥ አንዱ በኦሮሚያ ክልላዊ መንግስት ውስጥ አክቲቪስት ጀዋር ላይ ሊፈጸም ነው ተብሎ በቀረበው በተሳሳተ መረጃ መሰረት በተካሄደው አመፅ የደረሰው ውድመት ነው። በዕለቱ ቢያንስ ከዘጠና ሁለት ሰው በላይ ህይወቱን ሲያጣ፣ ከሁለት መቶ ሰው በላይ አካል ጉዳተኛ ሆኗል። በብዙ ገንዘብ የሚታሰብ ሀብት ወድሟል። እውነተኛ ዘገባ ከሆነ እነዚህንም ማካተት ነበረበት። በሁለተኛ ደረጃ በአማራ ክልል እዚህም እዛም የተፈጠሩ ችግሮች ነበሩ። እነዚህም ማካተት ነበረባቸው። ይህንን ያላካተተ ዘገባ ምክንያታዊ የሆነ የማደናገሪያ ሰርቬ እንጂ መሰረታዊ ሳይንሳዊ የሆነ ጥናት እንዳልሆነ ማንም ሊገነዘበው ይገባል። በዚህ ጉዳይ ላይ በተደጋጋሚ በመንግስት ላይ ቅሬታ እንደሚቀርብ ለአቶ ጌታቸው አስታውሰን፣ መንግስት ይህንን አዲስ አበባና በሌሎች የኦሮሚያ ክልል ከተሞች በዜጎች ላይ የተፈጠረውን ጉዳት በተመለከተ እንደ መከራከሪያ ከማቅረብ ይልቅ ለምን ራሱ እርምጃ አልወሰደም? ዜጎች ጥቃት ሲደርስባቸው መከላከል ባለመቻሉ ጥቃቱ ከተፈጸመም በኋላ ጥቃቱን ፈጻሚዎች በግልጽ ለፍርድ ባለማቅረቡ መንግስት ራሱ ተጠያቂ ነው የሚሉ አካላት እንዳሉ ጠቅሰን ጠይቀናቸው ነበር። አቶ ጌታቸው ወቅፋል ሊኖር ይችላል በዚህ ጉዳይ ላይ እያጣራ መንግስት የራሱን አላትነት አሁን በዚህ ሀገር፣ ምን እንዳለ እና ወዴት እየሄድን እንደሆነ ሁለው ሚያቃ ብዬ አስባለሁ ነው። በሀገራችን ለውጥ ከመጣ የሁለት አመት እየሆነ ነው። በዚህ የለውጥ ሂደት ውስጥ ያየ ነው። በዚህ ሀገር ሁሉንም በሀይል የማስፈጸም የመንግስትንም ስልጣን በሀይል የመያዝ ገሎ ቦታ የመቀበልና አንዱ አባራሪ አንዱ ተመራሪ የሚሆንበት ሁኔታ ነው ያለው። ያን የፖለቲካ አመለካከትና አሰራር ለውጠን በዚህ ሀገር የመቻቻል ፖለቲካን ማረጋገጥ አለብህ። የመቻቻል ፖለቲካ ስናረጋግጥ ደግሞ ሁሉንም ነገር በሰከነ መልኩ እያየህ አጥፊው በህግ የሚጠየቅበት ህግና ህግ ብቻ የሚሰራበት የፖለቲካ ኢንተርቬንሽን የሌለበት መሆን መፍታት መቻል አለበት እቺን ሀገር የሚል አቋም ነው ያለው። በዚህ ሂደት ላይ መንግስት የራሱን አቋም ይወስዳል። ይህንን በዚህ ላይ መግለጽ አልፈልግም። አሁንም ግን ጥናቱን ያካሄደው አካል ለማመላከት ያክል ያን ህይወት የጠፋው ህይወት ነውና መብት ነው። ያን ህይወት ያጠፋው ማን ነው? ጥናት ከሆነ ኮዝና ኢፌክቱን ማሳየት መቻል አለበት። ከምንድን ነው መነሻው የሚለውን አላመላከተም። ያ ነው እንዲያውም ጥርጣሬ ውስጥ የከተተን ያንን ሄዶ ከመፈለግ እዚህ አካባቢ የተፈጠረውን መንግስትን ተጠያቂ ማድረግ የሚፈልግ ከሆነ ያንን መንግስት ተጠያቂ የሚያደርግበት ሪፖርት በጣም ነው። በዛ ላይ እርምጃ መውሰድ መንግስት ነው አይደለም? እሱ ላይ ገና የምንሰራበት ይሆናል። ይህም እስካሁንም እየተሰራበት ያለ ነገር ስላለ በዚህ ላይ ማንሳት አልፈልግም። አቶ ጌታቸው መንግስት ዜጎች ሰብአዊ መብታቸው እንዲረጋገጥ እየሰራ መሆኑን ጠቅሰው እርሱ ደግሞ ሰፊ ጊዜን የሚጠይቅ መሆኑን አስረድተዋል። ያንን ለማድረግ አጋዥ ኃይል እንጂ አባባሽ ኃይሎች እንደማይጠቅሙትም ተናግረዋል። በሌላ በኩል የአምነስቲ መግለጫ ተቃውሞ መግለጫ ያወጣው የአማራ ክልል መንግስት ሲሆን የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ ክልሉ መግለጫውን የተቃወመበትን ምክንያት ያስረዳሉ። አንደኛ ክልሉ መንግስት ዋና ዋና ኃላፊዎች ወይም የሚመለከታቸው ተቋማት ተካተው ሪፖርት መስጠት ነበረባቸው፣ መጠየቅ ነበረባቸው። ሁለተኛ የሰጡትን ምግቦን ለምሳሌ ደህንነትና ሰላም ቢሮ የሰጠው መረጃ በሚገባ ያልተካተተ በመሆኑ አጠቃላይ ሪፖርቱ አንድ ወገን በሌላው ላይ የተነሳ አድርጎ መሳሉ እና ፍትሐዊ ባለመሆኑ ምክንያት ነው። ሌላው እንግዲህ አማራ ክልል ላይ ወደ አስራ አምስት ዞኖች አሉ። ከአጠቃላይ ከአማራ ክልል በተለያዩ ክልሎች የተፈናቀሉ ሰዎች አሉ። ቤኒሻንጉል ላይ የተፈናቀሉ የሞቱ፣ የተገደሉ አሉ። ኦሮሚያም በተመሳሳይ እንዲህ አይነት ችግር የደረሰባቸው ሶማሊያ አካባቢ እንደዚህ አይነት ችግሮች ነበሩ እንደ ሀገርም አማራም የተፈናቀላል እዛው ቅማንትም ሆኖ አማራ የተፈናቀላል እዛው በአንድ አካባቢም ሆኖ በተመሳሳይ ቅማንትም ተፈናቅለ አልተፈናቀለም ማለት ይህንን ሁሉ አካቶ ፍትሐዊ በሆነ መንገድ መረጃውን ያላወጣ ስለሆነ ነው እኛ የምንቃወሙ ማለት ነው። ትክክለኛ አይደለም ብለን የምናስበው። ሁለተኛ የተገደሉ አማራዎች አሉ። የተገደሉ በስራ ላይ ያሉ የፖሊስ አባላት አሉ እና የሞተው የአማራ ክልል ነዋሪዎች ናቸው ቅማንትን ጨምሮ። እና ቅማንት በተለየ ሁኔታ የዘር መድሎ እንደተፈጠረ አድርጎ ማንሳቱን ብዙ አልተቀበልነውም። ትክክል ትክክልም ሊሆን አይችልም። ከዛ ውጪ አማራ ክልል በቅማንት ላይ የተፈጠረው የጠቡ መነሻ የግጭቱ መነሻ ችግሩ አልደረሰም አይደለም ሰው አልተፈናቀለም ማለት ነው። የግጭቱ መነሻ ግን አማራ ፖሊስ ሚኒሻ አይደለም ችግሩን የፈጠሩት። ለዚህ ሆን ብሎ አማራ ክልልን ለማተራመስ የተደራጀ ጽንፈኛ ኃይል ነበረ። በተመሳሳይ ሰዓት ደግሞ ከህወሓት አካባቢ ከህወሓት አመራሮች አካባቢ ለዚህ ስራ ተልእኮ እየተሰጣቸው ፋይናንስ እየተደረጉ የሚንቀሳቀሱ ኃይሎች ነበሩ። በእነዚህ ዋና ዋና ምክንያቶች ሪፖርቱን በጥቅሉ አልተቀበል ነው። ከሰላምና ደህንነት ወስዶ ያላካተታቸው መረጃዎች እነሱ ቢካተቱ ኖሮ ሙሉ ያደርገው ነበር ሊሆን አይችልም፣ ሊሆን አይችልም። ከሰላምና ደህንነትም ቢሆኑ ወሰዱ ያለው መረጃ የሪፖርቱ አካል አልተደረገም ነው። በሪፖርቱ ላይ የተጠቀሱት ዜጎችን ለምስ ሀምሳ ምናምን ሰዎችን በአንድ ጉድጓድ ውስጥ መቅበር፣ ግድያ፣ በፎቶ ደግሞ የታዩት በአካል መጉደል፣ እነዚያ አልተፈጸሙም የሚል አቋም አላት በቅማንትም በአማራም ሕዝብ ላይ በተቀሰቀሰ ጽንፈኛው በቀሰቀሰው ከወዲያም የሞቱ ሰዎች አሉ፣ ህይወት አልፈዋል። ይህንን በእጅጉ አውግዘ ነው አለ በወቅቱ። ከዛ ውጭ ግን በአንድ ጉድጓድ ተቀበረ እንደዚህ ሆነ የሚለው ግን ትክክለኛ መረጃ አይደለም። ከቅማንት ሰው አልሞተም አንድም ሞቷል፣ ከአማራም ሞቷል። ቅማንት እኮ የእኛ ማህበረሰብ ነው። የቅማንት ማህበረሰብ፣ የአማራ ማህበረሰብ ኢትዮጵያዊም ናቸው። አዘሴንታይ የአማራ ክልል ህዝቦች ናቸው። ሁለት ወንድማማ አንድ ወንድማማች ህዝቦች ናቸው ትማማች ህዝቦች ናቸው። ተለያይቶ አያውቁም በክፉም በደጉም አብሮ የኖሩ ህዝቦች ናቸው እነዚህ ህዝቦች። ስለዚህ ይሄንን ለመለያየት ግን ሆን ብሎ ማይሰራ ሴራ የለም። ሲፈልግ ሌላ የቆርጦ ቀጠል ፖለቲካ አለ፣ እየተቀነባበረ ይለቀቃል። የበለጠ ግጭቱ እንትን እንዲህ ስለዚህ ሁለቱ ህዝቦች አንደኛ መጣላት የሚፈልጉ አይደለም። አብሮ የኖሩ ናቸው፣ ተዋልደዋል። መለየት አችልም፣ አንዱም ከሌላው። ስለዚህ በዚህ መካከል ያለውን እየተባለ ጉዳቱ አለ ጉዳቱን እናምናለን። ከሁለቱም ጉድ ፍትሐዊ አይደለም ነው እንጂ ሰው መሞቱን እኮ አቅል ነው አይደለም በእጅጉ ነው የኮንን ነው። መንግስት ይህንን ለመፍታትም ጥረት አድርጓል። መንግስት የክልሉ መንግስት ከፌዴራል መንግስት ጋር ተባብሮ በሰራው ስራ ነው ችግሩን አሁን ላይ በሰላማዊ መንገድ እንደ ድሮ እንዲኖሩ እድል የተፈጠረው ይህንን በዚህ ደረጃ ነው ማየው። ዜጎች እንደዚህ አይነት አሰቃቂ ነገር በየትኛውም መልኩ እንዳይፈጸምባቸው የመንግስት ኃላፊነት ነው ይላል መግለጫው በማጠቃለያው በሪኮመንዴሽን ወይም በምክረ ሀሳብ ላይ ያስቀመጠው የመንግስት ኃላፊነት ነው ዜጎች ከየትኛውም ወንጀል እንዲጠበቁ ማድረግ ይላል እና መጀመሪያውንም መፈጠር አልነበረበትም። ከዛ ደግሞ ከተፈጠረም በኋላ የጸጥታ ሀይሎች መሀል በሚገቡበት ሰአት ለአንዱ ወገን ያዳሉ ነበሩ ጠር የለበትም ብሎ መጨረሻ ላይ የሚደመድመው በመንግስት ነው በመንግስት ላይ ነው። ምን አሉት ለዚህ ምላሽ ልክ ነው። የዜጎች ሰላማዊ ደህንነታቸው እንዲጠበቅ የማድረግ ኃላፊነት አለበት። እንደተባለውም በዚህ መንገድ የጸጥታ አካላት ተሰማርተዋል። ሌላም ሀይል ተሰማርቷል። የመንግስት አካላት አመራሮችን ጨምሮ ሰላም ለማስከበር እነሱ በሰራው በሰሩት ስራ የተፈ መፈጠር ያልነበረበት ችግር ተፈጥሯል። ግን የተፈጠረውን ችግር ደግሞ ማርገብ ስላለበት መንግስት በዚህ ደረጃ ችግሩን አርግቦ ነው ስራ ሰርቶ ነው መስዋዕትም ጭምር ሆኖ ነው በርካታ ፖሊስ ሀይል ሙቶበት በርካታ ሚኒሻ ሙቶ ነው ወደዚህ ሰላማዊ እንትን የመጣው እና ይሄ ጽንፈኛ ቡድን የምንለው ቀላል ቡድን አልነበረም። የታጠቀ ሀይል ነው የነበረው። ስለዚህ ከዚህ ሀይል ጋር ገጥሟል። በዚህ መንገድ ሰላም እንዲፈጠር አድርጓል። እንጂ በሰላማዊ ዜጋ ዜጎች ላይ መንግስት የወሰደው እርምጃ የለም። ይሄ መታወቅ አለበት። ለዚህ እኮ ነው ፍትሀዊ አይደለም። ሪፖርቱን ያክተው ቅማንት ማህበረሰብ ላይ አካላት የፖሊስ ክልሉ መንግስት የልዩ ኃይል አካላት ዘመቻ እንደከፈቱ የሚያስመስል ሪፖርት የተነታው ይሄ ትክክል አይደለም። መንግስት የገባው የተፈጠረውን የጸጥታ ችግር ለማርገብ ለመፍታት ነው። ኢቭን አንዳንዶችን ወደ ጥፋት ውስጥ የገቡትን ሳያውቁ ወደ ጥፋት የገቡትን አውቀውም የገቡትን ለይቶ ወንጀለኞችን የማያዝ ከዛ ውጭ ያሉትን ደግሞ በርቅም ጭምር ፈትቶ ነው በሰላማዊ መንገድ ወደዚህ ያመጣውና የመንግስት ሀላፊነትን መፈጠር አለበትበት የሚለው አንድ ነገር ነው። ቀድሞ ጥንቃቄ የመደረግበት የሚለው ነገር አንድ ነገር ነው። ነገር ግን ከተፈጠረ በኋላ ችግሩን ለመፍታት ከፍተኛ መስዋዕትነት ከፍሎ ነው ወደዚህ መንግስት ያመጣው የሚለው መዘንጋት የለበትም። አቶ ግዛቸው ይህ ችግርም መስከረምና ጥቅምት አካባቢ መፈጠሩን ገልጸው አሁን ነገሮችን አረጋግተው ሰላማዊ በማድረግ ላይ ያሉ አምነስቲ ሚዛናዊነቱን የሳተ ጎዶሎ ሪፖርት አቅርቦ በህዝቦች መካከል ቅሬታ እንዲፈጠር መሞከሩ ለሰብአዊ መብት እታገላለሁ ከሚል ድርጅት የሚ ጠበቅ አይደለም ይላሉ። የከፋው ችግር የነበረው መስከረምና ጥቅምት አካባቢ ላይ ከዛ በኋላ ህዳር ጀምሮ ነገሮች እየረገቡ መጥተው አሁን ላይ ደግሞ እየተፈጠረ ግንኙነቱ እየተፈታ፣ አንዳንዶችን ወደ ጫቃሚ የሸሹ ሰዎች ነበሩ፣ እንዲህ ችግር የፈጠሩ እነሱንም አምጥቶ ጭምር እየተፈጠረ የበለጠ የድሮ ሶሊድትሪ እንዲመጣ ነው የተደረገው። በዚህ መንገድ ሪፖርቱ አሁን ወደ አንድ ሳይድ ሲያዳላ የተጎዳ ማህበረሰብ አለ። አየሽ ከቅድም ጉዳቱን ተቀብያለሁ። ጉዳቱ የመጣበት መንገድ የተክለጽበት ትክል ያል ከቅማንት ማህበረሰብ መሞት ያልነበረበት ሰው ሞቷል። መፈናቀል ያልነበረበት ሰው ተፈናቅሏል። ከአማራ ማህበረሰብ መሞት ያልነበረበት ሰው ሞቷል። መፈናቀል ያልነበረበት ሰው ተፈናቅሏል። ንብረት ወድሟል ከሁሉም ሳይድ። ስለዚህ ይህን ይህን ሰው ስናስታርቅ መንግስት፣ አንዳንዱን እገዛም አድርጎ ቤት ሰርቶ ለሁለቱም ማህበረሰብ ነው ያስገባ ወደ ቀያቸው የለለስ ኤንከር ተደርጎበታል ከፍተኛ የሆነ ገንዘብም ጭምር። በዚህ መንገድ አንዱን ተጎዳ ሌላውን ጎጂ አድርጎ መሳል ጎዳ ሆኖ ሳለ ሁለቱም በኩል የተጎዳው ሆኖ ሳለ ወደ ሌላ ቀራ ሊወስድ የሚችል ሌላ ጥያቄ እንዳይነሳ ሊያደርግ የሚችል ስለሆነ በዚህ አግባ ፍታዊ ነው መሆን ያለበት ሪፖርቱ የሚል ወቀሳ ነው። እና በዚህ መንገድ ነው ያልተቀበል ነው የሚለውን ለማንሳት ነው። እና የራሱ የሆነ አሉታዊ ተጽዕኖ እንደሚኖረው መገመት የሚያስቸግር አይመስለኝም። ሁለቱ የክልሉ ባለስልጣናት እንደሚሉት ከሆነ አምነስቲ በዚህ ሪፖርት የአንድን ወገን ፍላጎት በማንጸባረቅ ኢትዮጵያን ለመረበሽ ለሚፈልጉ ኃይሎች መሳሪያ ሆኗል ነው። አድማጮች፣ ዘገባው አልተጠናቀቀም። በዚህ ጉዳይ ላይ የፖለቲካ ፓርቲዎችን አነጋግረናል። ወደ አምነስቲም ተመልሰናል። ክፍል ሁለቱን በነገው ምሽት ይዘን እንመለሳለን። ዮኒን፣ ለዘገባው አመሰግናለሁ። በትላንትና እለት በራያ ቆቦ ወረዳ ዋና አስተዳዳሪና በጸጥታ ዘርፍ ኃላፊው ላይ በተፈጸመው ግድያ የተጠረጠሩ ግለሰቦችን በቁጥጥር ስር ለመዋል ፖሊስ አሰሳ እያደረገ መሆኑ ተገለጸ። የአካባቢው ሕብረተሰብ ከኮሮና ቫይረስ ወረርሽኝ ለመጠበቅ የወጡ ሕጎችን በአግባቡ አለመተግበሩ እንዲህ አይነቱን ህይወት የሚያሳጣ ግጭት አስከትሏል ይላል የወረዳው ፖሊስ ጽፈት ቤት። የሟቾቹ የቅብር ስነ ስርዓት በዛሬ ዕለት ተፈጽመዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ተመስገን ጥሩነህ በሁለቱ የወረዳው አመራሮች ህልፈት ያደረባቸውን ሀዘን ገልጠዋል። መስና አራጌ ዝርዝሩን ይዟል። የወረዳው ዋና አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ዘርፍ ኃላፊው መንገሻ ሞላ ትናንት ወልዲያ ላይ ስብሰባ ተከታትለው በመመለስ ላይ ሳሉ ቆቦ ከተማ ለመድረስ 12 ኪሎ ሜትር ሲቀራቸው ነበር ግድያው የተፈጸመባቸው። የወረዳው ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ነጋ ድንበሩ ለአሜሪካ ድምፅ ሬዲዮ በሰጡት መግለጫ የወረዳው አመራሮች ኮሮናን ለመከላከል የወጣውን መመሪያ ጥሷል ብለው ያመኑት የባጃጅ አሽከርካሪ በመከታተል ላይ ነበሩ። ትርፍ ሰው ይዟል የተባለው የባጃጅ አሽከርካሪ የአመራሮቹን ጥያቄ ባለመቀበል በከፍተኛ ፍጥነት ለማ በመሞከሩ አመራሮቹም ተከታትለውን ለመያዝ ጥረት ያደርጋሉ፣ ሲሉ ሂደቱን ያስረዳሉ። በከፍተኛ ፍጠናችን እየሄደ ስለነበር የተወሰኑ መንገድ እንደሄደ የሆነ የሰርግ ስርዓት ለካ አለ እዛ አካባቢ፣ ዛ ሂዶ ቆሞ አገኙ። ፈጥነው ወረብ ለምንድን ነው የረገጥ ምናምን በሚጣ ለመግባባት ድርጊቱ ተፈጽሟል። አመራሮቹ በተተኮሰባቸው ሽጉጥ ወዲያውኑ የሞቱ ሲሆን፣ ድርጊቱን ፈጽመዋል የተባሉ ግለሰቦችን በቁጥጥር ስር ለመዋል የተጠናከረ እንቅስቃሴ የተደረገ ነው ብለዋል። ከትናንትና ጀምሮ የሀገር መከላከያ ሰራዊት የሚያካባቢ አካባቢ ላይ ያለ የአማራ ልዩ ኃይል ፖሊስ አለ፣ መደበኛ ፖሊስ፣ ሚሊሽ ኃይላችን በቅንጅት አሉ ተብሎ የሚታሰበበት እሄዳሉ ተብሎ የሚታሰባቸውን አካባቢዎች አሰሳ ሲያደርግ ነው ያበሩት። ህዝቡ በተለይ ኮሮናን ለመከላከል የወጡ ደንቦችንና መመሪያዎችን በመተግበር ደረጃ ያለው ውስንነት እንዲህ አይነት ዋጋ አስከፍሏል ይላሉ ዋና ኢንስፔክተር ነጋ። በአዋጅ የተካተቱ የጤና ሚኒስቴር የሚያወጣቸውን ጉዳዮችን በተመለከተ እንደ ኮማንድ ፖስት እየተገመገመ ግብረ ኃይል የመምራት ሁኔታዎች ናቸው እየተፈጸሙ ያሉ የህብረተሰቡ ትብብር እምብዛ ማለት አይደለም። እኒህ ሰዎች ህዝብን ለማስረፍ ነው። ሌላ ፍላጎት ምሯቸው አይደለም። የሚታገሉት በሽታው ተስፋፍቶ ማህበረሰቡ እንዳይጎዳ ነው። በጣም አሳዛኙ ነገር እነሱ ከሞቱበት አካባቢ ከፍተኛ ቁጥር ያለው ህዝብ። የአመራሮቹ ስርዓተ ቀብር ዛሬ ጠዋት የተካሄደ ሲሆን ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ክልል እርሰ መስተዳድር ተመስገን ጥሩ ነህን ጨምሮ የተለያዩ ከፍተኛ አመራሮች በድርጊቱ የተሰማቸውን ሀዘን እንደገለጹ የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ተከታዩ የመጨረሻዊ መጽሔቱ ርዕስ ደግሞ ወደ ደቡብ ኢትዮጵያ ወስዶናል። ከሌሎች ከተሞችና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍተው የሚገቡ ግለሰቦች የክልሉን ህዝብ ለኮሮና ቫይረስ እያጋለጡ ነው ሲል የክልሉ ጤና ቢሮ አስጠነቀቀ። በሲዳማ ዞን የሚገኙ የመንግስት ኃላፊዎች የኮሮና ቫይረስን ወረርሽኝ በመከላከሉ ሂደት ውስጥ የሚፈጠሩ ኃላፊነት የጎደላቸውና በቸልተኝነት የሚፈጸሙ ስህተቶች ወረርሽኙን የመከላከል ስራ አዳጋች ማድረጋቸውን ለአሜሪካ ድምፅ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ እንዳሉት ባለፉት ሶስት ቀናት ስድስት ሰዎች ከአዲስ አበባ ናሙኗቸው ተወስደው ውጤታቸው ሳይገለጥ ወደ ሲዳማ የተለያዩ ክልሎች ገብተዋል። አቶ አቅናው እነዚህ አምስቱም ግለሰቦች ቅዳሜ ቀን በኮሮና ቫይረስ መያዛቸውን የፌዴራል ጤና ጥበቃ ሚኒስትር ካረጋገጠው 95 ሰዎች ውስጥ መሆናቸውን ተናግረው ከእነሱ ጋር ንክክ የፈጠሩ ግለሰቦች ለይቶ ማቆያ ውስጥ ገብቷል ነው ያሉት። በድምሩ 411 ሰዎች ለይቶ ማቆያ ውስጥ ያሉበት ሁኔታ ይገኛል። በጥንቃቄና በኃላፊነት ጉድለት ከሌላ ከተሞችና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍቶ የሚገቡ ግለሰቦች የክልሉን ሕዝብ ለኮሮና ቫይረስ እያጋለጡ መሆናቸውን ተናግሯል። እነዚህ ልጆች እንደሚታቁት በተለይ በግንባታ ስራ፣ በጉልበት ስራ የሚሰሩ ናቸው። ኮሚኒቲ ቤዝድ ዘመን ነው ካምፕላቸው የተወሰደው። አሁን ደግሞ አዲስ አበባ ውስጥ ኬዝ መጨመር አለ፣ ስራዎች መቀዛቀዝ አለ። ከዚህ ጋር ተያይዞ ውጤት ሳይገለጽ ወደዚህ የመውጣት ሁኔታ ነው የታየውና ለየት የሚለው በኮሚኒቲ ቤዝድ መሆኑ ነው ማለት ነው። አምስቱም ከቦርቻ ከባንሳ ከሺፋና ጥቁር ውሃ ወረዳዎችና ከተሞች የተያዙ ሲሆን ቤተሰቦቻቸውን ጨምሮ ከበርካታ ሰዎች ጋር ንክኪ ይፈጥረዋል ነው የተባለው። ይሄኛው ችግር እዚህ ሲዳማ ዞን እና ሀዋሳ ከተማ አካባቢ ላይ ያለ ችግር ብቻ እንዳይደለ ህዝባችን እንዲያውቅ እንፈልጋለን። ደቡብ ክልል አብዛኛው ህዝባችን በተለያዩ ከዝቅተኛ እስከ ከፍተኛ አዲስ አበባ ላይ በስራ ላይ እንዳለ ይታወቃል። በተለይ መካከለኛ ዞኖቹ አካባቢ ላይ ያለው ሁኔታ አሁን አሳሳቢ ነው። በአጠቃላይ እዛ ከዙ ጨምሯል። ስጋቱም ስላለ መውጣት ይታያል። ዛሬ ከተያዙት ከአራት መቶ አስራ አንድ ውስጥ አብዛኛው በመኪና የመጣ ወጣት ነው። ራሱ በዚህ እድሜ ያለ ወጣት ነው። በተለይ በተለይ ሐሙስ ጀምሮ የገቡ ልጅም ሊሆን ይችላል። ቤተሰብ የትኛውንም ወደ ኳራንቲን እንዲገባ ማድረግ ነጌ ከችግር እራሱን መጠበቅ ስለሆነ እንዲዘጋጅ ና ከኛ ጎን እንዲቆም። የርጋሌም ከተማ ጤና ጽፈት ቤት ኃላፊ አቶ ታምሮ ታማሮ እንዳሉት ከአዲስ አበባ አምልጠው የወጡ ቫይረሱ የተገኘባቸው አምስቱ ግለሰቦች ከባንሳ፣ ከቦሮቻ ና ከሻፋ ወረዳዎች ተይዞ በኢድጋሌም ሆስፒታል ሕክምና በመከታተል ላይ ናቸው ብለዋል። ሶስቱ አሁን ሕክምና ላይ ናቸው። ዳው አጠቃላይ ወደ ሶስት መቶ ሰላሳ ምደርሱ ለጊቶ ማቆያ ላይ ነው ያሉት ሁለት መቶ ሰባ ስድስት ወንድና አምሳ ሴቶች ናቸው። አዲስ አበባ ኢንስፔክተር ኮ የገቡ ናቸው። ሳምፕል ዛሬ ስልሳ ስምንት ሳምፕል ተወስደዋል። አሁን ከሳትም ይቀጥላሉ። ያው የሰለጠኑ ባለሙያዎች ናቸው፣ ዶክተሮች ናቸው ያሉት እና ሳምፕሉ እስከ ነገ ተወስደው ያልቃል። አሁን ስክስር እየተላቀ ያለው አምስት ነበሩ፣ አሁን ግን የነገሩኝ ሶስት ብቻ ናቸው እና ሁለቱ ህክምና ሶስት እየወሰዱ ነው። ሁለቶቹስ አሁን ከአምስቶቹ ሳምፕል ተልኳል። ከእንደገና ስለዚህ ሁሉም ተይዟል ማለት ነው። ከዛ ያመለጡት ፌደራል ጤና ጥበቃ ታች አድርጓል፣ ወደ ዞን ከዛ ተይዟል ናም እነሱም፣ ቃላቸውን አልሰጡም ራሳቸው መሆናቸውን እነሱ ከ ግን አዲስ አበባ ተመርምሮ እንደነበረ ነግሯቸዋል። የኮሮና ቫይረስ በመከላከል ሂደት ውስጥ የሚፈጠሩ ኃላፊነት የተጎደላቸውና በቸልተኝነት የሚፈጸሙ ስህተቶች ቫይረሱን የመከላከል ስራ አዳጋች ማድረጉን አቶ ታምሮ አስታውቀዋል። አንደኛ ምንጩ ተጣርቶ ንክክ ካላቸው እዛ ተወስዶ አንድ ቦታ ወይ ኳራንቲን ገብቶ ከዛ የሚወስድበት ሁኔታዎቹ ነበር ና አሁን ግን እየተደረገ ያለው ነገር ጥሩ እንዳልሆነ ነው። ምክንያቱም አንድ ትራንስፖርቴሽን አሁን ዛሬ ራሱ የሚገቡ አለ። አሁን ከአዲስ አበባ ወደ እርጋለ የሚገቡ አለ። እነሱን አሁን ኳራንቲን ያዝዳሚል ካለ በቂ ቦታ የለም፣ በቂ ምግብ ተዘጋጀ የለም ክላሲም የለው ዩኒቨርሲቲ ነው የተወሰዱ እዛ ራሱ ያሉ ከዚ ነገሮች ጥሩ አይደለም። ሁ ብዙ አሁን ከየቀበሌ እየደወሉን ነው። አዲስ መጣለ ዛሬ ብቻ ወደ ስምንት ዘጠኝ ሰው ነው የደወለ ጠቆማ ሰጠን። በብዛት እየመጣሉት ከዚህ የገዚና እዚህ አካባቢ ናቸው እና ግን ትራንስፖርት እስካለ ድረስ የትም ይደርሰሉ ዬ ነው በብዛት የትን ስራ ነው የሚሰሩት። በህዝብ ማመላለሻ ትራንስፖርት አገልግሎት ላይ የተለየ ጥንቃቄ እስካልተደረገበት ድረስ ችግሩ ይቀጥላል ያሉት አቶ ታምሩ ለመፍትሄውም ይሄ ነው የሚባል ምክክር አለመደረጉም ተናግሯል። እስካሁን በአጠቃላይ በደቡብ ክልል ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 11 የደረሰ ሲሆን ከነዚህ ውስጥ ደግሞ ሁለት ሰዎች ሞተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳሙ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ30 ሜትር ባንዶች በአጭሩ ሞገድ በአህዱ ራዲዮ ኤፍም 943 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላልፈውን የእለተ ሰኞ ምሽት ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ቅድብር ነው መወስዳችሁ። ባለፈው ሐሙስ ግንቦት 22 2012 ዓ ም በኢትዮጵያና በሱዳን ድንበር በተቀሰቀሰው ግጭት ሳቢያ በደረሰው ጉዳት ማዘኑን የኢትዮጵያ መንግሥት አስታወቀ። የዚህን ክስተት መንስኤና ተመሳሳይ ግጭቶች የሚፈቱበትን ብልሃት ሁለቱም ወገኖች እንደሚያፈላልጉም የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ገልጠዋል። መለስካቸው አምሃ ተከታትሎታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ግንቦት ሀያ ቀን 2012 ዓ ም በኢትዮጵያና በሱዳን ድንበር አካባቢ በተከሰተ ግጭት የተሰማውን ሐዘን ገልጾ በአደጋው ሰለባ ለሆኑ ቤተሰቦች መጽናናትን መመኘቱን ይናገራል። የሚኒስቴሩ መግለጫ አክሎም ሁለቱ ሀገሮች የተፈጠረውን ችግር ለመቅረፍ እና በጋራ ለማጣራት አብረው ሊሰሩ እንደሚገባ ይገልጻል። መግለጫውን በምንትራስ ግጭቱ ተፈጥሯል በተባለው አካባቢ የሆነውን ነገር እንዲያብራሩ የኢትዮጵያን የውጭ ጉዳይ ሚኒስቴር ተጠባቂ ቃል አቀባይ አቶ አምሳሉ ትዕዛዙን ቪኦኤ ጠይቋቸዋል። በድንበር አካባቢ የሚኖሩ የሁለቱ ሀገር ህዝቦች በሚያደርጓቸው ልዩ ልዩ የኑሮ መስተጋብሮች አንዳንድ ጊዜ መሰል ክስተቶች ይፈጠራሉ። መሰል ክስተቶች ሲያጋጥሙ በውይይትና በንግግር እየተፈቱ ነው የሚኖሩት። እንግዲህ አብረው ስለሚኖሩ ክስተቶች መፈጠራቸው አይቀርም። ስለዚህ ባለፈውም የተፈጸመው ከዚያ ጋር የሚያያዝ ነው። የሚያደርጓቸው እንቅስቃሴዎች ለመግባባቶች ተፈጥረው የሰው የተጠፋበት ሁኔታ ያለው ከሁለቱም ወገን። ስለዚህ ይህን በዛ ደረጃ ልናየው እንችላለን። እና እኛ የተፈጠረውን ችግር ለመቅረፍ ለማጣራት በጋራ መስራት እንደሚገባ ገልጸናል። በአጎራባች አካባቢና በክልል መስተዳድሮች መካከል ያለው የተቀናጀ ትብብር ቀጣይነት እንዲኖረው መስራት እንደሚያስፈልግም፣ ችግሮች በተሻለ ሁኔታ መፍትሄ የሚያገኙት በሁለቱ ሀገራት መካከል ባለው መልካም ወዳጅነትና ሰላማዊ ግንኙነት ላይ በመመርኮዝ በመሆኑ ይህንን ማድረግ እንደሚገባ ትናንት የተፈጠረው ክስተት በሁለቱ ሀገራት መካከል ያለውን መልካም ግንኙነት የማያሳይ እና የማይወክል መሆኑን የገለጽንበት ሁኔታ ነው ያለው። እና ክስተቱ ምንም እንደው ዝም አንዳንዶቹ እንደ አዲስ ስላደረጉት ነው እንጂ ያለ ነው። ረጅም ድንበር ነው የምንጋራው። ረጅም ድንበር ሲጋራ ደግሞ ህዝቦች እንቅስቃሴ ያደርጋሉ የሁለቱም ሀገር ህዝቦች ከእንቅስቃሴው ጋር ተያይዞ የሚፈጠሩ መሰል ክስተቶች ናቸው። ትናንትም የተፈጠረው ከዚሁ ጋር የተያዘ ክስተት ነው ማለት። ይሁንና ሱዳን ትሪቢዩን የተሰኘው ጋዜጣ እንደዘገበው ከተለመደው ውጭ የኢትዮጵያ ሰራዊት በሱዳን ገበሬዎች ላይ ጥቃት ፈጽሟል ሲል የሱዳን መንግስት ለመጀመሪያ ጊዜ ከሰዋል ይላል። አክሎም ከዚህ ቀደም ማንነታቸው የማይታወቁ የታጠቁ ኃይሎች ተመሳሳይ ጥቃቶች ይፈጽሙ እንደነበረ ሱዳን ትሪቢዩን ይናገራል። አቶ አምሳሉ ይህን በተመለከተ አስተያየታቸውን ሰጥተዋል በጋራ መጠራት አለበት ብለናል። እንግዲህ እነሱ ደረጃ ምናልባት ካለ የሁለቱ ወታደሮች ቁጭ ብለው በሚያደርጉት የማጣራት ስራ የሚታይ ነው የሚሆነው። በእኛ በኩል የተለመደው አይነት ክስተት ነው የተፈጠረው። ሌላም ጊዜም እኮ ተደጋጋሚ እንትኖች ይፈጸማሉ። በነገራችን ላይ በሱዳንና በኢትዮጵያ ብቻ ሳይሆን በአራቱም አቅጣጫ አብዛኛው የኢትዮጵያና የጎረቤት ሀገሮች ድንበር የተካለለ ስላልሆነ መሰል ግጭቶች በሁለቱ ሀገር ድንበር ላይ የሚኖሩ ህዝቦች መሰል ክስተቶች ይፈጠራሉ በየትኛውም አካባቢ ማለት ነው። ይሄ ምንም የተለየ የሚያደርገው ነገር አይደለም። በድንበሩ ላይ ያለው ሁኔታ ልባት ለመስጠት ባለፈው ሁለት ሳምንት የኢትዮጵያና የሱዳን ከፍተኛ የፖለቲካ ኮሚቴ አዲስ አበባ ላይ ተገናኝቶ የመከረበት ሁኔታ ነው ያለው። በቀጣይም ሰኔ ወር ላይ ካርቱም ላይ ተመሳሳይ ውይይት ይካሄዳል። ስለዚህ ረጅም ድንበር እንደ መጋራታችን ድንበሩን ጥሮ ለማካለል ጊዜ ይወስዳል። ያንን ለማድረግ የሚያስችል ስራዎች ደግሞ እየተሰሩ ናቸው። ያሉት ልዩ ልዩ ኮሚቴዎች ከዚህ ቀደም የነበሩ አሉ። እነሱም ኢቨንት ፋንክሽናል በማድረግ እዚያው አካባቢ የሚኖረውንም በቱን ሀገር ህዝቦች ባሳተፈና ነባራዊ ሁኔታውን መሰረት ያደረገ በስምምነት ላይ የተመሰረተ ስራዎች በቀጣይ የሚሰሩና ጊዜው ስራ ሲጠናቀቁ ደግሞ ያንን የምናደርግበት ሁኔታ ስለሚፈጠር የተለየ ነገር የተፈጠረ አለ ብለን አንወስድም። ይህ የሁለቱ ሀገሮች መልካም ግንኙነት በዚህ አሁን በተፈጠረውና ምናልባትም ወደፊት ሊፈጠሩ በሚችሉ ተመሳሳይ ግጭቶች ምክንያት ሳይረበሽ የኖረው መልካም ግንኙነት ሊቀጥል እንደሚችል ማረጋገጥ ይችሉ እንደሆነ ቪኦኤ ለአቶ አምሳሉ ጥያቄ ሰንዝሮላቸዋል። በትክክል ምን ልዩነት አለው አሁን እኮ እኛም የሚያወጣው የሆነው የሱዳን ወገኖችን ቁጭ ብለን ለመዋየት አለብን የሚል እኮ ነው ያለው። በጊዜው ምናልባት በስሜታዊነትም ሆኖ የኢትዮጵያ ወገን ወገን የሚል አይነት ነገር አንተ ቅድም እንዳነሳው የተገለጸ ካልሆነ አሁን ላይ ያለው እኮ የረገበበትና ሰላማዊ በፊቱ እንቅስቃሴ ያለበት ሁኔታ ነው ያለው እና ምንም አይነት የተለየ ነገር የተፈጠረ ምንም ያለው እንደነገር በኢንሲደንቱ ምክንያት ሰዎች ሙተዋል። አሳዛኝ ነው መፈጠር ያልነበረበት ነው። ከዛ በኋላ ያለውን ሰላም እና በጣም የተረጋጋ ሁኔታ ነው ያለው አሁን በሱዳንና በኢትዮጵያ መካከል በተለይ በሰሜን ምዕራብ ክፍል ያለው ድንበር ብዙ ግጭቶች የሚታዩበት አካባቢ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ብልስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትርባንዶች ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው አፍሪቃ ነክ ርዕሶች የአፍሪካ ሀገሮች በኮሮና ቫይረስ መዛመትም ሆነ ወረርሽኙን ለመከላከል በተያያዘው ዘመቻ ተሞክሯቸው ከአብዛኞቹ ሀገሮች የተለየ ነው። ከሀገሪቱ በወረርሽኙ ክፍኛ ክፉኛ የተጠቃቸው ሀገር ደቡብ አፍሪካ ስትሆን እስካሁን በወረርሽኙ ሳቢያ ሕይወቱን ያጣሰው ያልተመዘገበባት ኡጋንዳ ቀደም ሲል የደነገገችውን የእንቅስቃሴዎች እገዳ ማላላት ጀምራለች። ደሴቲቱ ሀገር ሞሪሸስም የኮቪድ-19ን መዛመት የተቆጣጠረች ትመስላለች። የእነኚህ ሀገሮች የጤና ሚኒስትሮች ያሉበት ቡድን በቅርቡ ወረርሽኙ በደቀናቸው የተለዩ ፈተናዎች ዙሪያ ለመነጋገር ተገናኝቶ ነበር በያሉበትም ዝግጅት ስለማድረግ አስፈላጊነት መምከራቸውን ጠቅሳ የአሜሪካ ድምፅ አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍስሃዬ ለምሽቱ አፍሪካ ነክ ርዕሶች ፕሮግራሟ እንዲህ አቀናብረዋለች። የኮሮና ቫይረስ የሕክምና ጠቢባን ቫይረሱ ቋንቋን፣ ድንበሮችን ወይም ደግሞ ማንኛውንም አይነት የሰው ልጅ የባህል ይዘትን አይለይም ማለቱን ያዘወትራሉ። በአለም ዙሪያ እንዳሉት የቫይረሱ አይነቶች ሁሉ ኢላማ ማግኘቱን ብቻ ነው የሚያየው። ነገር ግን ኮሮና ቫይረስ ከሶስት ወራት ገደማ በፊት አፍሪቃ ከገባበት ጊዜ አንስቶ በተለያዩ ሀገሮች የተለያየ መልክ ይዟል። አፍሪካ ውስጥ አንድ መቶ ሺህ የኮቪድ-19 በሽተኞች እንዳሉ በቅርቡ ታውቋል። የቫይረሱ የመዛመት ደረጃ ግን የተለያየ ነው። ደቡብ አፍሪካ ከ25 ሺህ በላይ የቫይረሱ በሽተኞች ያሏት ሲሆን ከመዛመቱ ፍጥነትም ጭምር ከአህጉሪቱ ቀዳሚ ቦታ ትይዛለች። አነስተኛዋ የትሮፒካል ደሴት ሞሪሸስ ግን በሀገሪቱ ውስጥ የተያዘ አዲስ የኮሮና ቫይረስ በሽተኛ አልተገኘባትም። ሩዋንዳና ኡጋንዳን በመሳሰሉት ሀገሮች ግን በመቶዎች የሚቆጠሩ የቫይረሱ በሽተኞች እንዳሉ ታውቋል። ሆኖም እስካሁን ባለው ጊዜ የሞተ የለም ተብሏል። የዓለም የጤና ድርጅት የአፍሪካ ክፍል ስራ አስኪያጅ ዶክተር ማትሽዲሶ ሙዬቲ በእነዚህ የተለያየ ይዘት ባላቸው ሀገሮች የቫይረሱን መዛመት ለመግታት በሚደረገው ጥረት የማዕከላዊነትን አሰራር ለማጥበብ ሲል ድርጅቱ ከአስር ሺህ በላይ የሚሆኑ የጤና ሰራተኞችን እያሰለጠነ መሆኑን ገልጸዋል። አብዛኞቹ የአፍሪካ ሀገሮች ከአንድ ሺህ ያነሱ የቫይረሱ ተጋላጮች እንዳሏቸው ነው እያስታወቁ ያሉት ይህም ማለት መንግስታት የመንቀሳቀስንና ሌሎች ማህበረሰባዊ እገዳዎችን እያላሉ ባሉበት በአሁኑ ወቅት የህብረተሰብ ጤና አጠባበቅ እርምጃዎች መወሰድ ያለባቸው በዋና ከተሞቹ ብቻ ሳይሆን በመላ ግዛቶችም ጭምር መሆኑ እጅግ በጣም አስፈላጊ ነው። ማህበረሰቦች ራሳቸውን የመከላከል ተግባሮችን እንዲያከናውኑ ማበረታታት ያስፈልጋል። በእኛ በኩል ደግሞ የጤና ጥበቃ ስርዓትን በማጠናከርና ለህዝቡ አስፈላጊ የሆኑ አገልግሎቶችን በማቅረብ መቀጠል አለብን። የሞሪሽስ የብሔራዊ ጤናና ደህንነት ሚኒስትር ዶክተር ካሌሽ ኩማር ሲም ጃጉትፓል ሀገሪቱ የኮሮና ቫይረስን በመግታት ተግባር ስኬት ያገኘችው ወሳኝ የሆነውን ዝግጅት በማድረጓ ነው ብለዋል። ሞሪሽስ ሬጅስተርድ ፍርስት ሞሪሸስ የመጀመሪያውን የኮቪድ-19 ህመምተኛ የመዘገበችው መጋቢት ላይ ነው። የክትትልና የዝግጁነት የተግባር ዕቅዳችን ባለፈው ጥር ነበር የተነደፈው። የኮሮና ቫይረስን ጉዳይ በየቀኑ የሚከታተለውን ከፍተኛ ኮሚቴ የሚመሩት ጠቅላይ ሚኒስትሩ ራሳቸው ናቸው። ይህ መንግሥት የኮሮና ቫይረስ መዛመት የደረሰበትን ደረጃ በየቀኑ ለመከታተልና እርምጃዎችን ተግባራዊ እንዲያደርግ ይረዳዋል። ደቡብ አፍሪካ ውስጥ የኮሮና ቫይረስ መዛመት እየጨመረ ቢሆንም ቤተ እምነቶች ባነሱ የሰዎች ብዛትና ጥንቃቄ በተሞላበት ሁኔታ እንዲከፈቱ ሊፈቀድ ነው። የጤና ጥበቃ ሚኒስትር ዶክተር ዝዌሊ ምኪዜ በተናገሩት መሰረት ቤተ እምነቶችን በመሳሰሉት ተአማኒ ተቋማት መጀመሩ ደቡብ አፍሪካውያን ከቫይረሱ ጋር እንዴት ለረጅም ጊዜ ለመኖር እንደሚችሉ ለማስተማር የታቀደ ስትራቴጂ ነው። ይህ ወረርሽኝ ከአንድ ዓመት በላይ ለሆነ ጊዜ ምናልባትም ለሁለት ዓመታት ያህል ሊዘልቅ እንደሚችል ግልጽ እየሆነ መጥቷል። ስለሆነም በሂደቱ ገደቦችን የማላላት ደረጃ ሊኖር እንደሚችል መገንዘብ ያስፈልጋል። እያንዳንዱ የማኅበረሰባችን ክፍል በማኅበራዊ በጠባይና በአኗኗር ለውጥ ላይ እንዲያተኩር ማነሳሳት መጀመር ያስፈልጋል። በምስራቅ አፍሪካ የተ ሀገር ኡጋንዳ ደግሞ ከ300 ያነሱ የኮቪድ-19 በሽተኞች እንዳሉ ተገልጿል። የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ጀናሴን የሀገሪቱ የጤና ጥበቃ ስርዓት በሌሎች አደገኛ የወረርሽኝ አይነቶችም የተሞላ መሆኑን ገልጸዋል። ዩጋንዳ ብዙ ወረርሽኞች ተፈራርቀውባታል። እንደ አውሮፓውያን አቆጣጠር ከ2000 ዓ ም ወዲህ ባለፉት ሀያ ዓመታት ውስጥ ማለት ነው። ቢያንስ ስድስት ጊዜ የኢቦላ ወረርሽኞች ተነስተዋል። ወደ አምስት ጊዜ ደግሞ የማርበርግ ቫይረስ በሽታ ተዛምቷል። ሌሎች በርካታ ወረርሽኞችም ገብተዋል። እነዚህ ወረርሽኞች ታዲያ አቅም እንድንገነባ አድርገውናል። ወረርሽኞች ሲከሰቱ በቀላሉ ልናንቀሳቅሰው የምንችለው የህክምና ስርዓት እንዲኖረን ረድቶናል። በአፍሪካ የዓለም የጤና ድርጅት ስራ አስኪያጅ ዶክተር ማትሲዲሶ ሙዬቲ አፍሪካ ያሉት የኮቪድ-19 በሽተኞች ከሌሎች በዓለም ዙሪያ ያሉት ሀገሮች ጋር ሲነጻጸር ያነሱ ቢሆኑም ቫይረሱ ለመኖር ካለው ፍላጎት ምን ጊዜም ቢሆን ወደኋላ አይልም፣ እኛም መዘናጋት የለብንም በማለት አስገንዝበዋል። አድማጮች፣ በአፍሪካ ስላለው የኮቪድ-19 ሁኔታ የተጠናከረው ዝግጅት እዚ ላይ አብቅቷል። ሳምንት በሌላ ርስ እንገናኝ። በደህና ቆዩ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚ ላይ ያበቃ አስተናጋጃችኋለሁ። አከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኛ በኩል ግን ሰላም፣ ደህና እደሩ።